ጎንደር ክፍለ ግዛት ውስጥ በአማራ ክልል በሚገኘው የቅማንት ሕዝብ መካከል ከነገ በስቲያ እሁድ ውሳኔ ህዝብ ይካሄዳል። ውሳኔ ህዝቡ ሁለት አመለካከቶች የሚንጸባረቁበት ነው። አንዱ የቅማንት ህዝብ አማራ ክልል ውስጥ የሚገኝ በመሆኑ መካለል አያሻውም፣ ይሄም አማራውን መለያየትና መከፋፈል ነው የሚል ሲሆን ሌላው ደግሞ ምንም እንኳን የቅማንት ህዝብ በአማራው ክልል ውስጥ ቢሆንም አማራ ስላልሆነ የኢትዮጵያ ህገ መንግስት አንቀጽ 39 በሰጠው መብት መሰረት ሊካለልና የራሱንም እድል በራሱ ሊወስን ይገባል የሚል ነው። በዚህ ጉዳይ ላይ አንድ የውሳ ውሳኔ ህዝቡ ደጋፊና ሌላው ደግሞ ተቃዋሚ የሆኑ ሁለት እንግዶች፣ ሁለቱም ከቅማንት የሆኑ አወያይተናል። አቶ ተጋቡ ክብረት ከሲያትል ዋሽንግተን ሪፈረንደሙን ወይም ውሳኔ ህዝቡን በመደገፍ አቶ አቡኔ ብሩ ደግሞ በመቃወም ቀርበዋል። ያወያያቸው አዲሱ አበበ ነው። የዛሬውን ክፍል አንድ ውይይት ከሎስ አንጀለስ ካሊፎርኒያ አቶ አቡኔ ብሩ ይህንን ህዝበ ውሳኔ ስለምን እንደሚቃወሙ በሚገልጡበት ይጀምራሉ። እኛ በጎንደር ህብረት የተደራጀን ጎንደሬዎች የእቅማምጥን ክልል ከልሎ የራስን እድል በራስ የመወሰንን እንቃወማለን። ከመሰረቱ አንቀጽ ሰላሳ ዘጠኝ አጥፊ አንቀጽ ነው። ኢትዮጵያን ለማዳከም ጎሳዎችን ከፋፍሎ እርስ በርስ ለማፋጀት አብረው የኖሩትን የተዋለዱ የሚያከፋፍል ነው በሚል እንቃወማለን። ሰፋ ያሉ ጎሳዎች በኢትዮጵያ ውስጥ በተለያየ በጉርብትና አብሮ በመኖር በጋብቻ በሰላም ይኖሩ የነበሩ ይህ አንቀጽ ሰላሳ ዘጠኝ ተግባራዊ መሆን ከጀመረበት ጊዜ ጀምሮ አለመግባባት በመካከላቸው እየተፈጠረ በየጊዜው ግጭትና ይሄ መንግስት እንኳ ቢያልፍ ቁርሾ ጥሎ የሚሄድ መከራ እየጣለ እንደሆነ ይሄንንም ከግንዛቤ በማስገባት በቅማንት አካባቢ ጎንደር አካባቢ ስንመጣ ቅማንቱ ጎንደሬ ነው። የጎንደር ባላባት ነው። ቅማንትና አማራ ከብዙ መቶ ዓመት በፊት ጀምሮ ተጋብቶ ተዋልዶ በአንድ ላይ በአንድ ጣፈንታ የሚኖር ህዝብ ነው። በክፉም በደጉም ተደጋግፎ አንድ ጎንደሬ ህዝብ ነው። ደንበር ተከልሎ መሬት ላይ መስመር ተሰምሮ ከተቀመጠ ግጭት ውስጥ እንደን ይገባል። ሌሎች አካባቢዎች እንደምናየው የስልጤና የጉራጌ አብሮ ሲኖር የነበረ ህዝብ ምን አይነት ግጭት ውስጥ እንደገባ በአይናችን እያየን ያለን ነው። ባህራ የኦሮሞና የሱማሌን ህዝብ አይደለም። ወደ ዝርዝር ውስጥ እንደው ሳልሄድ በተለይ ቅማንትና አማራ ተብሎ ጎንደር ውስጥ ለይተ ልንከፍለው የማንችለው ህዝብ ነው። አንድ ቋንቋ፣ አንድ ሃይማኖት፣ አንድ ባህል፣ አንድ አይነት አለባበስ፣ አንድ አይነት አመጋገብ፣ ሁሉ ነገሩ አንድ የሆነ ህዝብ ነው። በዚህ አንቀጽ ሰላሳ ዘጠኝ መብት ሰጥቶናል በሚል ሰበብ ይሄንን ህዝብ አንድም ቤተሰብ በጋብቻው ከማንም ጎሳ በተለየ በከፍተኛ ደረጃ የጋብቻና አብሮ የመኖር እንትን ያለው ጎንደር ውስጥ በቅማንትና አማራ በሚባለው ነው። ይሄን ህዝብ ከሁለት መክፈል፣ አንድን ሰው ከሁለት እንደ መቁረጥ፣ አንድም ቤተሰብ ከሁለት እንደ መክፈል የሚቆጠር ነው። ቁርሾ ደግሞ ይሄን አሁን አቶ አቡኔ ያለውን ነገር ከዚህም በፊት የተከበሩ አቶ ገዱ የአማራ ክልላዊ መንግስት ተናግረውታል። ስለዚህ የሚያሳየው ተቀባብለው የሚሰሩት የጸረ ቅማንት ዲሞክራሲያዊ እንቅስቃሴ እንቅስቃሴ መሆኑን ነው። ሰውየው ግለሰቡ የሚያወራው ስለ ኢትዮጵያ ህገ መንግስት ኢትዮጵያ በምትባለው ሰውየው አቶ አቡኔ ማለት ሆኖ ነው። አዎ እየሰራ ያለውን ህገ መንግስት ነው። እኛ እየደገፍ ነው ያለው የቅማንትን ህዝብ ተፈጥሯዊ እና ዲሞክራሲያዊ መብት ነው። በአንቀጽ ሰላሳ ዘጠኝ መሰረት መስሎኝ የሚደግፍ ነው። በአንቀጽ ሰላሳ ዘጠኝ ነው። ይሄ ይሄ መረጋጋት አለበት። ይሄ እኮ በእጃችን ላይ በእጃችን ላይ ያለ ወረቀት አለ አይደለም? አቶ ጥጋቡ ይጨርሱ። አንቀጽ ሰላሳ ዘጠኝን መሰረት አድርጎ በሀገሪቱ ህገ መንግስት መንግስት እየሰራ ያለውንና ለሰባ አምስት ብሔር ብሔረሰቦች መብት የሰጠውን ቅማንት ሰባ ስድስተኛ በመሆን መብቱን እያስከበረ እየጠየቀ በሪፍረንደም በአማራና በቅማንት ህዝብ ስምምነት መሰረት የተነሳው የቅማንት ህዝብ ጥያቄ በሪፍረንደም እንዲፈታ በራሳቸው ድምጽ እንዲፈታ ባደረጉ ስምምነት መሰረት አሁን ድምፁን የቅማንት ህዝብ ነው የተስማማው። አደለም አደለም፣ የቅማንት ህዝብና የአማራ ህዝብ ዲስ በዚህ ላይ ላይ ልገባውን በማጠቃለል ላይ ይገኛል። ስለዚህ ምንድን ነው አይደለምአለምአለምእእናውቅላችኋለን ዲያስፖራ የእናንተን እድል የመወሰን መብት አለው ከሚል አስተሳሰብ እንጂ። አቶ ጥጋቡ እርሶም ያው ውጭ ነው ዲያስፖራ ውስጥ ነው ያሉት። እሺ። አዎ አዎ። እንደ ስምምነትን አቋም በመውሰድ በአሁኑ ሰዓት ድምፁን ለመስጠት ምዝገባውን አጠቃሏል። ስለዚህ አቶ አዲስ አንድ ጊዜ አንዴ አንዴ አንዴ ድል ይሰጥ። እሺ። አቶ አቡነ

የደጋፊ ደጋፊ ማን አንቀጽ ሰላሳ ዘጠኝን ደጋፊና ተቃዋሚ እንደሆነ በምድር ላይ በተግባር እያየ ነው ነው። እኛ እነገሉ ጋር ወይም ደግሞ ከፒኤልፍ ጋር ለስንት አመት የታገልነ ሰዎች ነን። በምንም መንገድ ውጭ አብረን ነው የምንኖረው። አንተም እኔም ውጭ ነው የምንኖረው። ነገር ግን ለህዝባችን እንቆረቆራለን ካለ አንድ ላይ የሚኖር ህብረተሰብ ነው። ለመክፈል እየሞከር ነው ያለው። ይሄ ሪፈረንደም የቅማንት ጥያቄ እየተጋጋለ የመጣው የቲፒኤልፍ የቲፒኤልፍ አጀንዳ በተለይ ይካሄድ ምን አሉ አጠጠቃቡን አጠጠቃቡ ይሄ እናንተ ስትከተሉት የኖራችሁትም አሁንም በተግባር እያደረጋችሁትም ያለው የአማራና የቅማንት ህዝብ በሰላም በስምምነት ለመፍታት የተስማማበትን ዲሞክራሲ ምንም ይሄ ህዝብ አልተስማማም። የተወሰኑ እሊቶች የሚገፉት በወያኔ የተመለመሉ እሊቶች የሚገፉት እንጂ በመሬት ላይ ያለው ይሄናችሁ ይሁን ይሄን አይደግፍ። የአማራው ይሄን በጭራሽ አይደግፍ። ይሄን ማረጋገጥ ይችላል። አቶ አቡኒ አንድ ጊዜ። አቶ ጥጋቡ አንድ ጥያቄ። አቶ ጥጋቡ፣ አንዴ፣ አንዴ እድል ይሰጠኝ። ግድ የለም። አቶ አቡኒ አንዴ፣ ይሄ አሁን ይሄ አጀንዳ ይሄ አጀንዳ የቲፒኤልኤፍ አጀንዳ ነው። የቲፒኤልኤፍ አጀንዳ አንተ መስማት ብፈልገው የድርጅትህን የጎንደር ህብረትን አቋም አይደለም የጎንደር ህብረትን አቋም ነው። ጎንደር ህብረትን ወክዬ ነው በአገው ቅማን ህዝብ ሰዋሰዋዊ ተፈጥሯዊ፣ ህጋዊ መብት ዙሪያ ላይ ይህ ህዝብ እንደ ህዝብ የራሱን እድል በራስ የመወሰን መብት እንዳለው የአማራው ህዝብ ይህን ደግፎ በስምምነት ላይ መድረሱንና አሁን ምዝገባው መጠናቀቁን መቀበል ነው ያለን አቶ አቡኔ። አንድ ለርሶ ጥያቄ አለኝ አቶ አቡኔ ይቅርታ፣ እንደ የጎንደር ህብረት ለኢትዮጵያ አንድነትን ተወክዬ ነው የምናገረው ብለዋል። መልካም፣ ግን እንደ ቅማንት ቅማንት ነትና እንደ ቅማንት ይሄ ውሳኔ ህዝብ ለምንድን ነው እሱ ትክክል አይደለም የሚሉት እንደ ቅማንት ሁለታችሁም ቅማንት ናቸው። ትክክል ትክክል አይደለም ምለው፣ አንደኛ በቅማንትና አማራ ህዝብ ተብሎ መስመር ሊሰመረበት የማይችል አንድ ቤተሰብ ነው ብለን እናምናለን። ሁለተኛ ይሄ አላማ እየተገፋ ያለው ይህን አንድ የሆነ ህዝብ ለመክፈል እየተሞከረ ያለው ቲፒኤልኤፍ የወልቃይትን አጀንዳ ለማዘጋት ምዕራብ አርማጭሆን እስከ ቋራ ድረስ ከፍሎ ለራሱ ለማድረግ ቅማንትና አማራ ብሎ ከፍሎ ለማፋጀት ያመጣው አጀንዳ ነው። እየተደረገ በተግባር እየሆነ ነው ያለው። እና አቶ ጥጋቡ ይሄ እንግዲህ አቶ ጥጋቡ ነው። እሺ። አቤት። አዎ። አህያውን ሲፈሩ መደላደሉን ይባላል። የጎንደር ቅማንትንና አማራን ዲሞክራሲያዊ መብት አንስቶ ለመነጋገር ቲፒኤልፍ እንደ ምሳሌ መሆን የለበትም። የቲፒኤልፍ ፕሮግራም የወደፊት ያጭር መሆን የረጅም በቅማንትና በአማራ የዲሞክራሲያዊ መብትና የመብት ጥያቄ ሪፍረንደም ዙሪያ ላይ ምንም አይነት ግንኙነት ሊኖረው አይገባም። ምንም ግንኙነት! አረ በህግ አምላክ በጀት መድቦ እያሰለጠነን ካድሪ እየመለመለንትን የሚያደርገው ቲፒኤልኤፍ ነው ቲፒኤልኤፍ ነው። የእናንተ የጎንደር ህብረቶች አስተሳሰብ ነው። ኖኖ ኖ፣ ይሄ የአስተሳሰብ ሳይሆን በተግባር መሬት ላይ የሚታይ ነገር ነው። ይሄ በመሬት ላይ የሚታይ ተጨባጭ ነገር ነው። የአስተሳሰብ ጥያቄ አይደለም።